የቡኖ በደሌ ዞን ሰፋሪዎች ለብዙ ዓመታት እየተሰቃየን ነው፣ የሰፈርንበት መሬት ለግብርና አመቺ ባለመሆኑ አርሰን ለመብላት አልቻልንም፣ በረሃብ የሞቱ ሁሉ አሉ፣ ሰሚ አጣን ይላሉ። የአካባቢው ባለስልጣን አንድም በረሃብ የሞተ ሰው የለም ብለዋል። ሙክታር ጀማል ዝርዝሩን ይዟል። በዛሬቱ የቡኖ በደሌ ዞን የድሮ የሉባቦር ደዴሳ ወረዳ የሚኖሩ ከ ዘጠኝ ሺህ በላይ የሚሆኑ ሰፋሪዎች ከ አስር ዓመት በፊት ከቂያችን እንደ ወጣን ይቀረፍልናል ብለን ያሰብነው ችግር ሳይቀረፍ ቀርቶ ከድጥ ወደ ማጡ ስቃያችን እየባሰ ለዛሬ በቅተናል እንኳን አርስልም በላ ለመላሳችን የምናገኘው ጉርስም ናፍቆናል ሲሉ ነው ለአሜሪካ ድምፅ የተናገሩት። አራት ወር እስከ አምስት ወር እየተቀመን ነው እስከዛ በቆሎን በወር አይሰጡም። ምንለብስም የለም። የሞተ ሰው ብዙ ነው። በራብ እየሞቱ ነው። ጠዋት ሲያገኝ ማታ አያገኝም። ስለዚህ በራብ በቃ እየሞቱ ነው። በጣም በጣም በጣም ኢራግና ዋጢም ይሄ ማገዶ እንጨት ምንም የለም። ቡኖ በደሌ ደዴሳ ወረዳ ሰፍረው የሚገኙ ሰዎች ከዚህ ቀደም ከወረዳዋ ከተማ ወደ ሰባ ኪሎ ሜትር የሚጠጋ ርቀት ላይ ዶዮ የሚባል አካባቢ እንደ ሰፈሩ ነው የሚናገሩት። አሁንም ይሁን እዛ እያሉ ከፍተኛ የምግብ እጥረት እንዳለ የተናገሩ ሲሆን በአካባቢው ተገኝተን ለመቃኘት እንደ ሞከርን በቅርብ የሞቱ ብለው ያሳዩንን የሰዎች መቃብርም የምግብ እጥረት ነው በማለት ነው የሚገልጹት። ለእነዚህ ሰዎች ባለፉት ዓመታት የምግብ እርዳታ ሲያቀርብላቸው የነበረው የኦሮሚያ የአደጋ ስጋትና መከላከል ኮሚሽን መምሪያ ነው። ኮሚሽኑ የምግብ እርዳታው መዘግየቱን የሚያምን ቢሆንም የዘገየው ግን ከሁለት እስከ ሦስት ሳምንት በማይበልጥ ጊዜ ነው ለዚህ ያህል አደጋም የሚያደርስ አልነበረም በሚል ነው የሚያነሱት። የኮሚሽኑ ኮሚኒኬሽን ኃላፊ አቶ ግርማ ወተሬ በተለይ ሞቱ የተባሉ ሰዎችን ጉዳይ በተመለከተ ይህንን መልስ አላቸው። በየትኛው መመዘኛ በምግብ እጥረት በምግብ እጥረት ምክንያት የሞተ ሰው የለም በኦሮሚያ ክልል እንኳን እዛ አልፎ ከሌላም ከሌላም አሁን በዘንድሮ ዓመት በተለያየ ሁኔታዎች በዚህ ላይ ስንንቀሳቀስ ቆይተናል። በተለይ ከኢትዮ ሱማሌ የተፈናቀሉ ብዙ ሰው በመቶ ሺዎች የሚቆጠርና ወደኛ የገባው ስለዚህ ያን ሁሉ ተቋቁመን ስራውን እየሰራን ነበር እና በዚህ ጉዳይ የሞቱ የለም። ይሄ ደግሞ የጤና ቢሮም ያውቃል። በሌላ ምክንያት በተለያየ ሁኔታዎች በህመም በምን በምን ሊሆን ይችላል ግን ይሄ መነሻ ሊሆን አይችልም እና በምግብ እጥረት የሞተ ሰው የለም፣ እኛ እንደምናውቀው ማለት ነው። በአካባቢው ሰፍረው የሚገኙ ሰዎችን ጉዳይ በተመለከተ ወረዳው በቅርብ እንደሚከታተልና ለዞንም ሆነ ለክልል ጉዳዩን እያቀረበ መፍትሄ እንዲፈለግላቸው ሲያመለክት መቆየቱንም ነው የሚናገረው በኦሮሞ ዴሞክራቲክ ፓርቲ ጽህፈት ቤት ደዴሳ ወረዳ የገጠር አደረጃጀት ኃላፊ የሆኑት አቶ ሙስጠፋ አባጀበል በተለይ በምግብ መዘግየት እና ሌሎቹ በአካባቢው የሰፈሩ ሰዎች ችግርን በተመለከተ የሚያነሱት እውነት ስለመሆኑም ይመሰክራሉ። ያሉበት ሁኔታ ምግባቸው በየወሩ ይመጣ በየ ወሩ ይመጣ ነበር። አሁን ይቆያል። አንዳንድ ጊዜ እስከ ሶስት ወር፣ ስድስት ወርም፣ አራት ወርም ደርስበታል። ይሄ ደግሞ የእነሱም ጥያቄ ምግብ ያለ ጊዜ በመድረስና በነበሩበት አካባቢ ላይ ገጠር አካባቢ የነበሩበት መኪና የማይገባና አስቸጋሪ ስለሆነ ሰዎቹ ወደ መኪና የሚገኝበት አካባቢ ሊደርስበት አካባቢ ላይ የሚገባበት አካባቢ ላይ ሰፈሩ ነው ያሉት። የምብሮ ጨሎውና ደምቢ ላይ ነው ያሉት ሶስት ቦታ። አሁን የጨሎውና የጨሎም ተነስቶ ደምቢ መጥተዋል። ታች ደውዮ ያሉት ሩቅ ቦታ የነበሩት ወደዚህ መጥተዋል። 72 ኪሎ ሜትር አካባቢ ነው ወደዚህ መጥተዋል። ለዚህ ሁላ እንግልትና መከራ ዳርጎናል ብለው በአካባቢው የሰፈሩ ሰዎች የሚናገሩት መንግስት ከሀደርጌ ዞኖች ወደዚህ ሲያመጣን የተሻለ መሬት እዛ ጋር የነበሩ ችግሮቻችንን ይቀርፈልናል እያለውን ነገር አማክሮን ነው ይላሉ። ነገር ግን ከዛ መጥተን እዚህ ከደረስን በኋላ የተባለው ተገላቢጦሽ፣ የተገባው ቃልም መና ሆኖ ቀረ ነው የሚሉት። እኛ ለሰፈራ እንደመጣን ደግሞ መሬት አለ ብለን ነው ወደዚህ መንግስት እኛን ጭኖ ያመጣን። ስንመጣ ደግሞ ሀረርጌና እንቁራሬት አንድ ናቸው ብሎ ደግሞ በውሃ ውስጥ ነው የከቱን። በእርግጫና በጥፊ በዱላ እየደበደቡን ወደዚህ ወደ ጨፌ፣ መሬት ለእርሻ የማይመቸው መሬት ውስጥ ይከተታል። ኑሮ እየተሰቃየን ነው ያለን፣ እየተሰቃየን ነው ያለን። በጣም ውሃ ላይ ወድቀን ስምንት ዓመት በሙሉ ውሃ ላይ ነው ተቀምጠን ያለው። ቢዘሩትማ ያፈራ ስንተ ዘይ ቆፍረን ቆፍረን አገላብጠን አገላብጠን ምንም ጥቅም አተን። አሁን በቃ ራብስ ስጠናብን ጊዜ ወደ ላይ መጣና እዚህ ሰፈር ነው። መድኃኒት በማጣት እየተሰቃየን ነው ያለን። ያም ያብጣሉ አቤት እያለ ነው። ለወረዳችሁ ሁሉ ዘይ እየተናገርን ነው። ምን ልብስ እናገኛለን? ብናገኝማ እንደዚህ ነው ተሳቅተ። ራቁታችን እንቀመጥ ነበር እንዴ? ራቁት ልብስ የለን ምግብ የለን። እንደዚህ ብለን ሁለት ወር በሙሉ ያለ ምግብ ነው ዝም ብለን እዚህ ቁጭ ላይ ነው ያለን። ነዋሪዎቹ ወደ አስር ዓመት ለሚጠጋ ጊዜ አየን ለሚሉት እንግልት የወረዳው አስተዳደር የሙከራ ጊዜ በሚል ነው የሚጠራው። የችግሩ በጊዜ መፍትሔ አለማግኘት ደግሞ ትልቁ ምክንያት የነበረው በተለያዩ ቦታዎች የነበሩ አለመረጋጋትና የጸጥታ ችግሮች አመራሩ ትኩረቱን ወደ ሌላ እንዲያደርግ፣ በቁርጠኝነትም ለችግሮቹ መፍትሔ አለማስቀመጥም ጭምር መሆኑን አቶ ሙስጠፋ አባ ጀበል ይናገራሉ። ነገር ግን ለቀጣይ ለእነዚህ ሰዎች መፍትሔ ነው የተባለውን የክልሉ መንግስት ከተለያዩ ሴክተሮች ጋር በመደራጀት አቅጣጫ አስቀምጦ እየተሰራበት ነው ያሉትንም ነግረውኛል። መሬት ተደስቷቸዋል። መሬታቸው ጨፌና ለእርሻ የማይሆን በመሆኑ እነዚህ ሰዎች አርሶ መብላትም አንችልም በሚል ምክንያት ነው ተዛ ነሱ ወደዚህ ነ የሞከራ ጊዜ ሰጥተቸው ለይቶ ያሉ ከዛ በረታዎችም ተለይቶ እዚህ እየተረዱ ነው ያሉት። ሌሎች ደግሞ ሌላ ቦታ እንዲሰፍሩ ይነኝም፣ ደግሞ ቦታ የሚሰፍሩበት አካባቢ ተመቻችቶላቸው ወደ ምስራቅ ወለጋ አይበንቱ የምትባል ወረዳ እንዲሰፍሩ እየተመቻቸላቸው ነው ያሉት ለአሜሪካ ድምጽ ለተጠናከረ ዘገባ ሙክታር ጀማል ነኝ ከአዳማ።